ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላቸው ጉዳዮች መካከል ካምፓኒዎችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም። ከእንትን እንሰትን እየተጠቀመ ያለው ህዝቡ ሀያ ሚሊዮን ህዝብ ነው። የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የቢቢሲ የዘገበውን ዘገባ ከሆነ እስከ መቶ ሚሊዮን መመገብ ይችላል። ከምግብነት ባሻገር ለአካባቢ ጥበቃ ትልቅ ፋይዳ እንዳለው የሚነገርለትን እንሰት ተክል ለሰፋ ጠቀሜታ ለመዋል ተቋም ከመሰረቱ ወጣቶች መካከል አንዱ የሰማነው የሰማ ነው እሱ ባለዋልልኝ ይባላል የምሽት እንግዳችን ነው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ብርሃናዊ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዱን እንሻገር። እንሰት በኢትዮጵያ በተለያዩ በተለይም በደቡብ የሀገሪቱ ክፍል ለምግብነት ከሚውሉ ተክሎች መካከል አንዱ ነው። ድርቅን በመቋቋም ረጅም ጊዜ በመቀመጥ እንዲሁም አስከፊ የሆነ የአየር ንብረት ቀውስ ለመግታት ያለውን አቅም የተመለከቱ ልዕለ ምግብ የሚል ስም ሰጥተውታል። ይህንን ተክል ለሰፊ ጥቅም ለመዋል ያቀዱ ሶስት የሀዋሳ ዩኒቨርሲቲ ተማሪዎች በኢትዮጵያ አቆጣጠር በ2013 ዓመተ ምህረት ብራይት ማኒፋክቸሪንግ የተሰኘ ተቋም በመመስረት የእንሰት ዱቄትን አብላልተው ለተለያዩ ብስክቶችና የምግብ ግብዓቶች የሚውል ዱቄት በማምረት ለገበያ ማቅረብ ችለዋል። ኤደን ገረመው ከመስራቾች መካከል አንዱ የሆነውን እሱ ባለዋለልኝ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል። ሱ ባለው በጣም ነው የማመሰግነው፣ እንግዳችን ስለሆን። እስኪ ሙሉ ስምህን ማንነትን እና የምትሰራበትን ተቋም አስተዋውቀኝ። አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባክግራውንድ አለኝ የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኒፋክቸሪንግ ይባላል። እሱም ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ካምፓኒያችን ያለው ከረንት ሀዋሳ ነው የሚገኘው። አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናችሁ የመሰረታችሁት። የእነሱንም ስም አያይዛ አስተዋውቅልኝ ና እንዴት ልጀምሩት እንደቻላችሁም ንገርኝ። ካምፓኒያችን እንግዲህ ሀያ ሀያ አንድ ነው የጀመረው። ፓርትነሮች አህመድ ደሊ እና ሰለሞን መገርሳ ይባላሉ። የተገናኘነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬስ ጀምረን አንድ ላይ የተማርነው እና የቴሲስ ጽሁፋችን ነበረ፣ የፕሮጀክታችን ዶፍ ነበረ እና ሰራነውን ወረቀት ነው በፕሮስታይፕ ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኤንቫይሮመንታል ያጠናው፣ አንዱ በፕሮሰስ ጨረሰ የ በኬሚካል ኢንጂነሪንግ ሆኖ ማለት ነው። መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል? እንደ ኢትዮጵያ አቆጣጠር በሁለት ሺ አስራ ሶስት ነው የተመረቅነው። ከተመረቅንም በኋላ ቀጥታ ጆይን ያደረግ ነው ይሄ የኢንተርፕሬነርሽፕ ቱሮችን ጆይን ያደረግነው ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱ ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው። ምንድን ነው እሱ እስቲ ህልማችሁ? ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ሀይል የሚሰጠው ክፍል ነው። እሱን አውጥተን ነው ምን ምን ስራው ስትሉ ብዙ ሰው ላይ ረዳዊ ይችላል። እና ድርጅታችሁ ምንድን ነው እሱ የሚያደርገው? ስቲል ብዙ ጊዜ ስታርች በቆሎ ስታርች አለ ስታርች አለ እና በዋናነት ካምፓኒያችን ወደዚህ የገባበት እንሰት አገራችን ላይ እየተሰራበት አይደለም። ከንት እንሰትን እየተጠቀሙ ያለው ህዝቡ፣ ሀያ ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀሙ ያለው። ግን የቢቢሲ የዘገበውን ዘገባ የት ከሆነ እስከ መቶ ሚሊዮን መመገብ ይችላል እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል ስልጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው እና ስለዚህ ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያቸውን በዛ ኢኒሽቲቭ ብል ማድረግ የጀመርነው ማለት ነው። የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ። የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰትና፣ እሱን እሱን በተመለከተ እናንተ የጨመራችሁ ያሉበት ነገር ሌስቲ ንገር ነው። ዘጠና ፐርሰንቱ እንዳልኩሽ ስታርች ነው። ስለዚህ ኢንፒሪቲዎች አሉ። ስለዚህ ያን አስር ፐርሰንቱን ሪሙቭ አድርገን ፉሊ መቶ ፐርሰንት ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክሽን ያመረጥ ነው። ግሉተን ፍሪ ነው። በጣም ሄልዝ፣ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽው ማርኬቱ በደንብ እንትን አይደለም። ጀርመን ጀርመናቸው የሚጠቀሙት ፕሮዳክታችንን በጣም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ዲግሪ ያገኘ ና ትግ እንኳን ደ ዩኒቨርሲቲ ነው ያገኘ ነው። እና ያ ነው በዋናነት ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ሲገኛሉ? ምርቶቻችን በዋናነት አሁን ላይ በማንሳ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ሱን ሆልድ አድርገን በላርጅ ስኬል ለማምረት ከዋሳ ዩኒቨርሲቲ ጋር በመተባበል በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው ምን የሚገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል። ድናስረከባቸው ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረብ ማለት ነው። ኦልሬዲ ማርኬት አለ ፉድ አይፈልግ የለም። እና የኛ ፕሮዳክትን በምግብ እና ጥራት የተረጋገጠ በመሆኑ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ፣ የምግብ ኢንዱስትሪ እንትኖች ላይ ግብ ሰርፍ ትልልቅ ሆቴሎች ላይ እንደዚህ ግብ ሰርፍ ፕሮዳክቶች ይፈለጋሉ እና ማንኛውም የ ፉርኖ ዲኬት መሆን በሚችለው መልኩ ለሁሉም ፉርኖ ዲኬት እንደሚሆነው ነው የሚሆነው። የእኛ ፕሮዳክት ግሉተን ፍሪ፣ በጣም ግሉተን ፍሪ ወይም ደግሞ ከግሉተን ነፃ የሆነ ምግብ ማለት ምን ማለት ነው? ባለሙያ ግሉተን ፍሪ ማለት ላይ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ የሚበቅሉት እንቡቶቹ አሉ አደለች? ፕሮቲን ፓርቷ፣ ስኳር ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም ግሉተን ፍሪ ነው ጤፍ፣ ያቺ ፓርት የለችም ያላቸው ቺ ሲሆን ይህ ጊዜ አይመከረም። ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች አሁን ስኳር ያለበት ሶስት እንደ ዳቦ አይበላም። አይተሽ ከሆነ እና የኛ ፕሮዳክት ላይክ ድንችን እንድታይ ግሉተን ፍሪ ነው። እንሰትም እንደዚያው ግሉተን ፍሪ ነው። ካዛባ ግሉተን ፍሪ ናቸው። ለዛ ነው ምሩፍ ደግሞ ይህን ኒውትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው። እስቲ ስለ ጥሬ እቃ እናንሳ። ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው፣ በደቡብ በርግጥ በጣም በሰፊው ሊተከል ይችላል። ግን እንደ እናንተ ድርጅት የሚከፍ ሰፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ? በዋናነት አሁን ላይ ከረንትሊ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው ከረንትሊ ደቡብ ውስጥ ቢሆን ማለት ነው። አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም፣ ገበሬው አሁን እኛ ካምፓኒ መቆሙ በመንግስትም ከተደገፈ ድሮት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው ያምራል። በጣም በየአካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም እኛ ካምፓኒ መውረድ አንድ ይቆማል። ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርት አፕ ለእኛ ካምፓኒ አሁን ላይ ከረንት ያለው እንሰት በኪ ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት ግን፣ ናይጄሪያም ሳውት አፍሪካም ብትጂ ላይክ እንደ ጫካ ነው፣ ፎረስት ነው። ፎልስ ባናና ብሎ ፎረስት ነው፣ ዝም ብሎ ጫካ ነው። አይመገቡትም፣ ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው፣ ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ሚስቲፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው በጣም ዲሊሸስ ነው እንደምታውቀው እና ያን ነገር ሰው አያውቅም፣ ግንዛቤ የለውም አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለአለም እንሰት የሚለውን ፕሮዳክት አለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ግሪን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት እንደወጣችሁም እንደ ነው ወደ ስራ የገባችሁትና እስኪ ያጋጠሟችሁ ተግዳሮቶች ምንድን ናቸው? ብዙ ተግዳሮቶች ገጥመናል። በእውነቱ እንደ ስታርታፕ ሆነች ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፈቃድ መውጣት ስራውን መስራት በጣም ቻሌንጅ ነው። ግን ብዙማቸው የተረዱ ሰዎች ላመሰግናቸው ወጣለሁ። በዚሁም ሐዋሳ ዩኒቨርሲቲ እነ ዶክተር ፋፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጣፍ ሲስተም ቀለል ለማድረግ ሞክረው ያለፈ እንትን ስለሆነ አላነሰውም። ብዙ እንትኖች አሉ። አሁን ላይ ግን ሲስተሙ እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው። የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለውና እስኪ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው? ኮሎች ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው ሌላ ያደረገን ድርጅት የለም። ኖርማል ያለ ፊቸር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ፖሎችን አውጥቶ በዛ ቢዝነሳችንን ፊቸ አድርገን ሳፖርት አድርጎን ፕሮቴክቲ ብሎክ እስክናደርግ ረስም ረድቶ የአይሹን ግራንት ሳፖርት ላይ ያደርገን ችሏል ማለት ነው። ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ ያርገ ንገረኝ። እስካሁን ላይ ውስታችንም ቋሚ ሰራተኞች ብለን ከመዘገብ ነው። እና ከእኛ ነገሮች ሳፖርት የሚያደርጉን አራት ሰራተኞች አሉን ሲሆን ወደፊት ግን ዳይሬክተሪም ዳይሬክተሪም ለኬንያ ካምፓኒ እስከ ሀያ አምስት ሰው መያዝ ይችላል። ህልማችን እንሰትን ሮው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲተከል ማድረግና ኢትዮጵያ ስታርች ሀያ ሺ ቶን ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ ሀያ ፐርሰንቱን እኛ ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ። አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላም ፎረስት ነው። አሁን እዛ ሄደን ካምፓኒያችንን ላውንች ማድረግ። እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። አሁን ደግሞ ወደ አማራ ክልል እናቀናለን። በአማራ ክልል በሰሜን ጎንደር ዞን ጃናሞራ ወረዳ ዘንድሮ በተከሰተው ድርቅ ምክንያት ከ1200 በላይ ተማሪዎች ትምህርታቸውን እንዳቋረጡ ተሰምተዋል። የችግሩ መንስኤ በአካባቢው የተከሰተው ድርቅና በዚህም ሳቢያ ወላጆች የትምህርት ቁሳቁስ ለልጆቻቸው ማሟላት አለመቻላቸው እንደሆነ ተነግረዋል። አስቴር ምስጋናው የጉዳዩን ዝርዝር ትነግረናለች። በአማራ ክልል ሰሜን ጎንደር ዞን በጃና ሞራ ወረዳ ሰላሳ ስምንት ቀበሌዎች በሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ውስጥ ከ17 ሺህ በላይ ተማሪዎች ትምህርታቸውን ሲከታተሉ እንደነበር የወረዳው ተወካይ አስተዳዳሪና የትምህርት ጽፈት ቤት ኃላፊ አቶ ሀብታሙ ኃይሉ ይናገራሉ። ሆኖም ዘንድሮ በዝናብ እጥረት ምክንያት በአካባቢው ባጋጠመው ድርቅ በሺዎች የሚቆጠሩ ተማሪዎች ትምህርታቸውን ለማቋረጥ እንደተገደዱ አቶ ሀብታሙ ዛሬ ለአሜሪካ ድምጽ አስታውቀዋል። እነዚህ በአስራ ሶስት ቀበሌዎች ሁለተኛ ደረጃ ትምህርት ቤቶችና ሰላሳ ስምንት አንደኛ ደረጃ ትምህርት ቤቶች አሉ። በእነዚህ ትምህርት ቤቶች ውስጥ ወደ አስራ ሰባት ሺ ሶስት መቶ ሀምሳ ስምንት ተማሪዎች ይገኛሉ። ከእነዚህ ተማሪዎች ውስጥ ወደ ትምህርት ቤት ገበታ ገብተው ትምህርታቸውን እየተከታተሉ ያሉት አምስት ሺ ሰላሳ ሶስት የሚሆኑት ብቻ ናቸው። አስራ ሁለት ሺ ሶስት መቶ ሀያ አምስት የሚሆኑት ተማሪዎች ተመዝግበው ወደ መማር ማስተማሩ ውስጥ ያልገቡ ማለት ነው። ከወላጆች ጋር ስንነጋገር የምግብ ውጥረቱ አንድ ተጽዕኖ ነው። ሁለተኛ የትምህርት ቁሳቁስ ወይም ግባት መግዣ ነገር የለም። ስለዚህ የተቻለ የተማሪዎች ምገባ ነገር ቢመቻች ያልሆነ ደግሞ የትምህርት ቁሳቁስ እንኳን የሚያግዘን አካል ካላገኘን ተማሪዎችን ማስገባት አንችልም የሚሉ ምላሾችን ነው እየሰጡን ያለን። አርሶ አደር እንዳለ ተገኝ በጃና ሞራ ወረዳ ክልል እየተባለ የሚጠራው ቀበሌ ነዋሪ ናቸው። የአስራሁለተኛ የስምንተኛ ና የአምስተኛ ክፍል ተማሪዎች የሆኑ ልጆች እንዳሏቸው የሚናገሩት አርሶ አደሩ ዘንድሮ ሶስቱንም ልጆቻቸውን ወደ ትምህርት ቤት አለመላካቸውን ይገልጻሉ። በዚህ ዓመት በወረዳው የተከሰተውን ድርቅ በዋና መንስኤነት ጠቅሰው ያስረዳሉ ወደ ትምህርት ቤት ልጆች የማንልከው ማልዳም ኮርስ የሚዘሩት የለም። ተምርት ሰው የሚዘሩት የለም በዚህ ጉዳይ ግን ያው ወላጆቹ ስለተቸገር ተማሪው ተማሪ አንሄድም የሚል ጉዳይ በዚህ ነው ሶስት ተማሪዎች አሉ አንዲቱ አስራ ሁለት ናት አንዲቱ የስምንት አንዱ የአምስት ነው አንዱ ወንድ ነው እና ሶስቱ ነው ማስተምር የመማር ፍላጎት አላቸው አሁንማ የለን ወደፊት ማነበራቸው አሁንማ ለመማር አሁ ሙራው ቀዘቀዘ እንዲያው ራቡ ምን ሲጫናቸው ናቸው ወደ ኋላ ተመለሰ ና ያው ስደት እንተመኝ ወዴት እንደዲ ላሉ አሁን ወደ አለው ሀገር፣ ወደ አዲስ አበባ ወደ ወደ ባህርዳር የሚባለው ሀገር በወረዳ ወደ ጎጃ የሚባለው ነው በክልል አንደኛ ደረጃ ትምህርት ቤት የስምንተኛ ሀ ክፍል ተማሪ የሆነው ልጃቸው ተማሪ አምላኬ እንዳለ የደረጃ ተማሪ እንደሆነና የሕክምና ዶክተር የመሆን ራዕይ እንዳለው ይናገራል። ግን አሁን ያለ ትምህርት በመቀመጡ አካባቢውን ለመልቀቅ እያሰበ እንደሆነ ይገልጻል። ደብተርም የለንም፣ እስክሪብቶም የለንም። ያው የምንበላው ምግብ የለንም፣ ውሃ ምንጠጣውም የለንም። ያው ሶስት ሰዓት ሁለት ሰዓት ምንጌር ነው ትንሽ ያው ሰው እየተፋጀ በትንሽ ርካ መጥቶ ያችንም የምንጠጣው ያው የምንጣጠው ምንለው የለም

ራዩ በጣም እንቅልፍ እያያዝን ትምህርቱ ጋር ሁኔታ መከታተል አንችል። እስከ ሰማኒያ ተማሪ የስምንተኛ ክፍል ማለት ነው እስከ ሰማኒያ ተማሪዎች ነው የተመዘግበው። ግለዚህ ትምህርት ቤታሁን እየተማረ አልፋውቶ የሚመጣው ከሀያ ተማሪ በታይ ነው። ስለዚህ የምንበላው ስለዘለን ያው ከመሞት በላ ገርዱ ያው ማሳለፍ አለብን ያው እናስባለን። በጃና ሞራ ወረዳ የክልል አንደኛ ደረጃ ትምህርት ቤት መምህርና ተቆጣጣሪ እንደሆኑ የተናገሩት ምህር ወርቁ ጸሐይ ወላጆች ልጆቻቸውን ወደ ትምህርት ገበታቸው የማይልኩበት ምክንያት ከረሃብ ጋር ረዥም መንገድ መጓዝ እንደማይችሉ ስለሰጉ ነው ይላሉ። ቡድኝቱ ያው ሶስት ትምህርት ቤቶች አሉ። ከሶስቱ ትምህርት ቤቶች ውስጥ ተማሪዎች ነበር በዘንድሮ የትምህርት ዘመን ከፍተኛ የሆነ የድርቅ አደጋ ደርሷል፣ አካባቢ እና በዚህ ምክንያት በንባባቸው መሆኑን ከፍተኛ የሆነ ተጽሞ ፈጥሮብናል። ተማሪዎች በአግባቡ ትምህርት ቤት እየመጡ አይደለም። ትምህርት ቤት ሚመጡም በአግባቡ አይደለም ትምህርቱን አክቲቭ ላደለ ማደ እንደሚያደርጉት ክላስ ውስጥ እና እንደገና፣ ተማሪዎቹ የትምህርት መሳሪያ አቅርቦቶችም እንደዚህ በአግባቡ ይዘው አሟልቶ አይደለም የሚመጡ አንዳንድ ደብተር ብቻ ነው ተማሪዎች ትምህርት ቤት የሚመጡ ከፍተኛ የሆነ ተጽዕኖ ፈጥሯል። በመማር ማስተማሩ ዙሪያ አንድ ክፍል ውስጥ ስንት ተማሪ ነው በአሁኑ ሰዓት እየተማረ ያለው? እኛ በምደባ ደረጃ እስከ ሃምሳ ስልሳ ተማሪዎች ነው የምንደባቸው፣ ግን ኖርማሊ ከአስር የማይበልጥ ተማሪ ነው በክላስ ውስጥ እየዋለ ያለ ምታ ከተባለ ሀያ ተማሪ በክላስ ውስጥ ሊሆን ይችላል። በመንገድ ራቅ ያለም ስላለ እስከ አንድ ሰዓት ከምናምን ርቀት ያለው እግር ጉዞ ያለበት ሰፈር አለና ትምህርት ቤት መተው ብለው በሰዓት አይደለም ወደ ቤታቸው የሚመለሱ እና ከዚህ ከዚህ አንጻር ከፍተኛ የሆነ ተጽዕኖ ስለፈጠረባቸው ወላጆችም ልጆቻቸው የሚያስደ ፍላጎት የላቸውም። ትምህርት ቤቱ ሩቅ ነው ማለት ነው ሰ እስከ አንድ ሰዓት ከሩ ተኩል አካባቢ የሚወስድ መንገድ አለ። መንገድም ርቀት ስላለው ከዛ አንጻር ያው ተማሪዎች ትምህርት ቤት ደርሰው የመለስ አቅማቸው ደካማ ነው። ደራሁን ምክንያት የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ብርሃኑ ዘውዱ የፌዴራልም ሆነ የክልል መንግስታት ወደ ወረዳው የእርዳታ እህል እያጓጓዙ እንደሆነ አረጋግጠዋል። ሆኖም የወቅቱ የጸጥታ ችግር ለተጎጂዎቹ እንዳይደርስ አድርጎታል ብለዋል። ተማሪዎቹ ጋር የተያያዘው ከዚህ ተፋሰስ ያሉ ቀበሌዎችን ሙሉ ስለሆነ እዛ አካባቢ ምግብ ብቻ ሳይሆን ውሃ ያስፈልጋል እ ውሃ የላቸውም እና ውሃ መኖር አለበት። መኖ እና ሌሎችም መኖር ስላለባቸው የአሁኑ ብቻ ሳይሆን በቀጣይ ይባሰ ስለሚሄድ እሱም በተገቢው ሁሉን አቀፍ በሆነ መልኩ ምላሽ ለመስጠት በክልል ደረጃ ዕቅድ እየታቀደ ነው። ከዛ በኋላ ለሁሉም ይቀርብና ምላሽ በተሟላ መልኩ ይደረጋል ማለት ነው። ለአሁኑ ግን የተመደበው የአንድ ዙር ድጋፍ እየገባላቸው ነው። ወረዳ በጃናሞራ ወረዳ ከ230 ሺህ ህዝብ በላይ የሚኖር ሲሆን በወረዳው ባሉ 38 ቀበሌዎች ውስጥ 17358 ተማሪዎች ይገኛሉ። ዘንድሮ ድርቁ ባስከተለው ጉዳት ግን 12325 ተማሪዎች ትምህርታቸውን እንዳቋረጡ የትምህርት ጽህፈት ቤቱ መረጃ ያሳያል። ባለፈው መስከረም ወር የሁለት ሰዎች ህይወት ድርቅ ባስከተለው ጽኑ ረሃብ ምክንያት እንዳለፈ የወረዳውን የመንግስት ኮሚኒኬሽን ጉዳዮች ኃላፊን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ጎፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ምርት ዘርፍ ስሙ እየጎላ የመጣ ድርጅት ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱ በተጨማሪ ከአስር በላይ ለሆኑ የሀገራትና የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገውን የታላቁ አፍሪካ ሩጫ ክንውን ኦፊሳላዊም አጋር ነበረ። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ከተቋሙ አጋር መስራች ሀሰን መሀመድ ጋራ ከጥቂት ቀናት በፊት አጭር ቆይታ አድርገናል። በመቀጠል ይቀርባል። ሀሰን፣ እንኳን ደህና መጣህ ወደ አሜሪካ ድምፅ ስቱዲዮ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። ተቋማችሁን መለየው በተለያዩ ስፍራዎች እናየዋለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው? ኮፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100 ፐርሰንት ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነው እና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው ከሶስት አመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣ ና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱ ስፖ ማነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንጉ ዘርፍም አገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው። እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምሮ ነ ማይክ ና አዲዳስ ና ሌሎች ጉዳዮች ማለት ናቸው። ከነ በነዛ የተለመደውን ነው። እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁ የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል? ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር አራት ማሽን ይዘን ነው ስራ የጀመር ነው። በጣም አቅማችንም ትንሽ ነበረ። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለእኛ። ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመር ነው። የደጋፊ ማሊያኛ የዛሬ አራት አመት ሁላ አምርተናል ቲሞች ግን የነበረው ነገር ምንድን ነው፣ ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። ዊች ሚንስ ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበረ በፊት ላይ የነበረው አስተሳሰብ ና ኦልሞስት ሶስት አመት ነው የፈጀብን ያንን ሰብረን። ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎችንን ለማድረግ ሶስት አመት ነው የፈጀብን። እኛም የደጋፊ ከሚለው ወጥተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው የመጨረሻው የአንድ ስፖርት እንግዲህ ራሱ መጨረሻ የሄደ የምትነካው አትሌቱ ነው እና ስፖርተኛው ነው። እና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግ ነው። ድሬዳዋ ነበር የመጀመሪያ ክለብ የእኛን ትጥቅ የተጠቀመው በጣም ደስተኛ ነበሩ። እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የመያዝ የቻል ነው እና ኦልሞስት ሁሉም ፎሬን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም። ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከመያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው። እንግዲህ በተመሰረተ በዚህ ጥቂት አመታት ውስጥ ይህን አይነት ለውጥ ማምጣት ችላቸዋል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድን ነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድን ነው በቀጣይ አመታት ውስጥ? ያው ዋናው ትልቁ እቅዳችን እኛ ምንድን ነው? አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ፣ ኢትዮጵያ ለዓለሙ ብዙ ነገር ማቅረብ ትችላለች። ማለት ታለንት አለ እኛ ጋር ብትመጣ መቶ ሀምሳ ሶስት ወጣቶች የስራ እድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው። ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥሮ ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የት ድረስ ነው የሚለውን ነገር ግን ማንም አልሞከረውም ነበርና የእኛ ትልቁ ፍላጎታችን አንደኛ አርአያ መሆን ነው፣ ለሙሉ ላገሪቷ አርአያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም ማለት ሄደህ ልብስ ለመግዛት ተጨቃጭቀ፣ ተደራደረ ምናምን ነው። ኳሊቲውን እርግጠኛ መሆን አትችልም። ያ ያ ነገር ባለበት ሁኔታ ኢቭን ፎሪን ብራንዶች ራሱ ናይክ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድነው የምንፈልገው ለህዝቡ ተደራሽ የሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ የሆነ ስፖርቱ ላይ ያተኮረ በጣም ሀይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቨሪባዲ ገብቶ ሌላ ሀገር እንዳለውና የካዲዳ ስቶር ገብቶ የሚያገኘውን አይነት ኤክስፔሪንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ አምስት ዓመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ ሁለት ሶስት ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልልቅ መድረኮች ላይ መታየት ነው ትልቁ ዓላማችን ነው። እንግዲህ ሐሰን አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችልሃል በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ፣ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቅ ይሆናል። ከምንድን ነው መጀመር ያለባቸው? ከአንተ ልምድ ተነስተህ የተወሰነ ሀሳብህን አቀብለን። ያው ዋናው ነገር ምንድን ነው? አብዛኛው ነገር እኛ አሁን ስንነሳ ይህን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው። ከዛ ተነሳስተን እኛ ጓደኛሞች ነን፣ አብረን የመሰረት ነው። ሁላችንም ደሴም የትምህርት ባግራውንድን ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይህን ነገር እዚህ ሀገር አናመርትም ማለት ሲምፕል ነገር ነው። የት መቶ ፐርሰንት ግን እስቲል ኢምፖርት እያደረግን ነው እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት። ከሁሉ በላይ ትሬድ ከማድረግ ከሁሉ በላይ ማኑፋክቸር ስታደረግ ብዙ ሀሳብ ማፍለቅ ትችላለህ። ማኒፕሌት ማድረግ ትችላለህ ብዙ ዲዛይኖችን አት ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረግ ሰክሰስፉል መሆን ይቻላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀሰን መሀመድ ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልህን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ሰው ሰራሽ አእምሮ ወይም አርቲፊሻል ኢንቴሊጀንስ ዛሬ በህይወት የሌሉ የሚወዷቸውን ሰዎች ትውስታ በመቀስቀስ ማስታወስ የሚችሉባቸውን መንገዶች ለሰዎች እያበረከተ ይገኛል። የሆኖ ሱንና ከሚፈለገው በላይ ርቆ የሄደ ይሁን? በሞስኮሎቭ የተጠናቀረውን ዘገባ ደረጀ ደስታ ያሰማናል። አዳዲስ የሚቋቋሙ ብዙ የቴክኖሎጂ ጀማሪዎች ሰዎች ከሚወዷቸው ግን ደግሞ በህይወት ከሌሉ ሰዎች ጋር አሁንም ድረስ አብረው ያሉ ሆነው እንዲሰማቸው ለማድረግ ሰው ሰራሽ አእምሮን ወይም አርቲፊሻል ኢንቴሊጀንስን እየተጠቀሙ ነው። በትንሣኤነት የተሰየመው ሰው ሰራሽ አእምሮ ወይም ሪዘሬክሽን ኤአይ እየተባለ የሚጠራው ቴክኖሎጂ በሟች ማህበራዊ መረጃ፣ ምስሎች፣ የድምፅና የጽሑፍ መልእክቶች ብሎም ኢሜሎች ላይ የተመሰረተ ነው። እነሱ ላይ ተመስርቶ ያጫጭር ጽሑፎች፣ መነጋገሪያ ወይም ቻት ቦትስ መድረኮችን፣ እንዲሁም ቅጂ ምስሎችን ወይም ምናባዊ ድርብ ወይም ቨርቹዋል ደብልስ በመፍጠር ላይ የተመሰረተ ነው። ምናባዊ ድርቦችን ከሚፈጥረው ዲፕ ብሬን ኤአይ ከተባለ ኩባንያ ጋር የሚሰራው ማይክል ጃንግ እንዲህ ያስረዳል። ለምሳሌ እኔ እርስዎን መፍጠር እፈልጋለሁ እንበል። ከዚያ ወደ ስቱዲዮ እናምራለን፣ ፊልም እናነሳውታለን። ከካሜራው ፊት ቆመው ከሦስት መቶ እስከ አምስት መቶ ቃላት አነበቡ። አሁን ይህንን የመጀመሪያ የቪዲዮ ቅጅ ፊልም ይዘናል። እንቀጥልና በዚያ ፊልም ማሽኑን አንድ ወር ያህል እናሰነጥነዋለን፣ እናለማምደዋለን ከአንድ ወር የማሽኑ ሥልጠና ወይም ልምምድ ማሽን ለርኒንግ በኋላ የርሶን አምሳያ አቫታር እንፈጥራለን። ስቶሪ ፋይል የተባለው ኩባንያ ተባባሪ መሥራችና ስራ አስፈጻሚ ስቴቨን ስሚዝ ይህን ይላል። በነገራችን ላይ ይሄ እውነተኛው ስሚዝ አይደለም፣ አምሳያው ነው። ይህን ልክ እንደ ሕያው የፎቶ አልበም ተመልክተው፣ እያደረግን ያለነው አንድ ሰው ለዘር ማንዘሮቹ እንደሚያደርገው ሁሉ ሰዎች ትዝታዎቻቸውን ማስተላለፍ እንዲችሉ የሰው ሠራሽ አእምሮን እርዳታ እየተጠቀምን ነው። የሳንታ ክላራ ዩኒቨርሲቲ የኢንተርኔት ስነምግባር ፕሮግራም ባልደረባ ኢሬና ራኢኩ ዲጂታል ትንሣኤ ወይም ዲጂታል ሪዘሬክሽን የተወሳሰበ ጽንሰ ሀሳብ ነው ይላሉ። በተወሰነ መንገድ የምንወዳቸውን ሰዎች የቴክኖሎጂ ስሪት ወይም አምሳያ ይዘን ማቆየት እንደምንችል ማወቄ አስከሬንን ይዞ እንደማቆየት የመሰለ እንግዳ ነገር እንዲሰማኝ አድርጎኛል። ያንድን ሰው አስከሬን ከእኛ ጋር ለማቆየት ከመሞከር ይልቅ አእምሯቸው አብሮን እንዲቆይ ለማድረግ እየሞከርን ነው። ሰዎች የሰው ሰራሽ አእምሮን ወይም አርቲፊሻል ኢንቴሊጀንስ ትልቅ አቅም መጠቀም የሚፈልጉትን ያህል፣ ልክ እንደ ብዙዎቹ አዳዲስ ቴክኖሎጂዎችም የትንሣኤ ቴክኖሎጂም ጥያቄዎችን እያስነሳ ነው። ውድ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታም ስዩም በመሰንግደው፣ ብርሃን ኃይሉ ደግሞ በቅንብሩ አብረናችሁ ነበርን። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ጊዜ።